አምስት መቶ ሺህ ብር ለመሸለም አሁኑኑ ፎሎ ያደርጉ። ከዛ ኮሜንት ቦታው ላይ አካውንት ቁጥሩን ይጻፉ። ከዛ ሸር ያድርጉ። አሁኑኑ አምስት መቶ ሺህ ገቢ